ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ እግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። የዛሬ ዝግጅታችን በኦሮሚያ የተቀሰቀሰውን ሰላማዊ ሰልፍ እና በተያያዥነት ዜጎች መገደላቸው ላይ ይሆናል። በኦሮሚያ ሰላማዊ ሰልፎች ለሳምንታት ቀጥለዋል። ተቃዋሚዎች ወደ አርባ የሚጠጉ ሰዎች ተገድለዋል ይላሉ። የኢትዮጵያ መንግስት አምስት ሰዎች መገደላቸውን በዛሬው ምሽት ገልጿል። በእርግጥ ቁጥሩን አስመልክቶ ዝርዝር ዘገባ ይኖረናል። ወጣት በተለይ ተማሪዎች ጉዳያችን ሲሉ ያነሱትን ጥያቄ ነው በዛሬ ጋቢና ቪኦኤ አትኩሮት የምናደርገው። ሀሎ አምቦ፣ ሀሎ ግንጪ፣ ሀሎ ደምቢዶሎ ስልኩን አንሱት ቶሎ ተብሏል። በዚህ ዝግጅት የምታዳምጡን ሀሳባችሁን ሁሉ እንድታካፍሉን እንጠይቃለን። በትዊተርና በፌስቡክ አሁኑኑ ሀሳባችሁን እየተቀበልን ነው። ተቃውሞውን የቀሰቀሰው የአዲስ አበባ ከተማ ማስፋፊያ ማስተር ፕላን በመዲናዋ የሚያዋስኑ የኦሮሚያ ከተሞችና መንደሮች ወደ ዋና ከተማዋ ይካተታል የሚል ነው። የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ማምሻውን ለጋቢና ቪኦኤ እንዲህ ብለዋል። ቢያንስ ትናንት በትናንት ዳውሎች ብቻ ከአራት በላይ የፖሊስ አባላት እጅግ አሰቃቂ በሆነ ሁኔታ በታጠቁ ጋንጎች፣ በታጠቁ አመፀኞች ህይወታቸው አልፏል። በስልክ የሰበሰብናቸው አስተያየቶች፣ በውጭ ሀገር የተደረጉ ሰልፎች ላይ ተገንተን የሰበሰብናቸውንም ድምጾች እናሰማቸዋለን። በተለይ በዛሬው ዝግጅት ከእለታዊ ዜና አልፈን ትንሽ እንቆፍራለን። የአዲስ አበባ ማስተር ፕላን ይዘት ምንድን ነው? ከተሞች ማደጋቸው አይቀሬ ነው። ሲያድጉ እንዴት ያድጋሉ? እድገት ውስጥ እንዴት የማኅበረሰባችንን ኑሮ ይመለከታል የሚል ነው የምሽቱ የጋቢና ቪኦኤ ዝግጅት። አንድ የስቱዲዮ እንግዳም አለው ጃዋር መሐመድ፣ የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ። ጃዋር በቀጥታ ለጥያቄዎቻችሁ መልስ ይሰጣል። አስቀድመን እንዳልነው በፌስቡክና በትዊተር አት ቪኦኤ አማሀሪክ ላይ ጥያቄዎቻችሁን አንሱ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አድማጮቻችን፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። ጋዜጠኞችን በማሰር ቻይናና ግብጽ በዓለም የመጀመሪያውን ደረጃ እንደሚይዙ ዓለም አቀፍ የፕሬስ ነፃነት ተከራካሪ ቡድኖች ገለጹ። የጋዜጠኞች መብት ተሟጋች ድርጅት ሲፒጂኤ በዛሬው እለት ባወጣው መግለጫ እስከ ታህሳስ አንድ ሁለት ሺ አስራ አምስት አመተ ምረት አንድ መቶ ዘጠና ዘጠኝ ጋዜጠኞችን ከመላው ዓለም በ ሀያ ስምንት ሀገራት የታሰሩ መሆናቸውን ባለፈው አመት የታሰሩት ጋዜጠኞች ቁጥር ሁለት መቶ ሀያ አንድ መሆኑን ይፋ አድርጓል። ቻይና 49 ጋዜጠኞችን በማሰር አንደኛ ደረጃን ስትይዝ፣ ግብጽ 23 ጋዜጠኞችን በማሰር ሁለተኛ፣ ኢራን 19 ጋዜጠኞችን በማሰር ሶስተኛ፣ ኤርትራ 17 ጋዜጠኞችን በማሰር አራተኛ፣ ኢትዮጵያ 10 ጋዜጠኞችን በማሰር አምስተኛ፣ ቱርክ 14 ጋዜጠኞችን በማሰር የመጀመሪያውን ደረጃ ይዘዋል። በሌላ ዜና ጸረ አይሲስ ዘመቻ እየተፋፋመ መሆኑ ተነገረ። ይህን ይፋ ያደረገችው ሳውድ አረቢያ በዘመቻው የተባበሩት አገሮች ቁጥር ሰላሳ አራት መሆናቸውንም ገልጻለች። ይህ እስላማዊ ወታደራዊ ቅንጅት በሚል ስያሜ የቆመው ጸረ ሽብርተኝነት ኃይል መሠረቱን ሪያድ ያደረገ ሲሆን ወታደራዊ ኦፕሬሽንን የሚያጠቃልል ነው ሲል የሳውዲ ፕሬስ መምሪያ ኤጀንሲ ባወጣው መግለጫ አስታውቋል። መግለጫው በተጨማሪ በሽብርተኝነት ሰብአዊ መብትን የሚ በተለይም የሰዎችን ህይወት የመኖርና የጸጥታ መብትን የሚጭስ መሆኑን በመግለጽ የሽብርና የሙስና ተግባሮችን ደግሞ በማንኛውም መለኪያ ፍትሐዊ ተግባሮች አይደሉም ብሏል። አድማጮች፣ ለምሽቱ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ይቀጥላል። ሄኖክ ሰማግዜርና መስታወት አራጋውንን ጋቢና ቪኦኤ አብረን ከአድማ ስንሻገር ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገር የጋቢና ቪኦኤ የምሽቱ የመወያያ ጉዳያችን በኦሮሚያ የተቀሰቀሰው ሰላማዊ ሰልፍና በተያያዥነት ዜጎች መገደላቸው ላይ ይሆናል። በዛሬው ዝግጅታችን ዜናዎችና መረጃዎች እናሰማችኋለን። ከዛም አለፍ ብለን አስቀድመን እንዳልነው የቻልነውን ያህል ጉዳዩን ፋቅ ፋቅ አድርገን ከተሞች እንዴት ያድጋሉ፣ ሁኔታው ደግሞ የዜጎች ኑሮ በምን አይነት መልኩ በበጎም ሆነ በክፉ ይለውጣል እንጠይቃለን። በቅድሚያ ዘገባዎቻችን፣ እስካሁን የተረዳናቸውን ጭብጦች እንግለጽላችሁ። የተቃውሞ ሰልፎቹ በወጣት ተማሪዎች አገር ሽተው ከተጀመሩ ከሶስት ሳምንታት በላይ ሆኗል። በብዛት ወጣቶች መፈክር እያሰሙና እያዜሙ ወደ አደባባይ ወጡ። እስከ አሁን በግጭቶቹ የኢትዮጵያ መንግስት በትንሹ አምስት ሰዎች መገደላቸውን ሲያስታውቅ የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ደግሞ ከአርባ በላይ ይላል። ኦፌኮ አባል የሆነበት መድረክ ባወጣው መግለጫ የሰላሳ ሁለት ሰዎችን ስም ዝርዝር ከነመኖሪያ አድራሻቸው ይፋ አድርጓል። በመቶዎች መቁሰላቸውንም ጨምሮ አስታውቋል። ዛሬ ማምሻውን የኢትዮጵያ መንግስት ባወጣው ዘገባ አራት የፖሊስ ባልደረባዎች መገደላቸውን ጨምሮ አስታውቋል። በሰላማዊ ሰልፎቹ የተሳተፉ ወጣቶችን አነጋግረናል። ለምን ወደ አደባባይ ወጡ? ጥያቄዎቻቸውስ ምንድን ናቸው? ከራሳቸው ከባለ ጉዳዮቹ በላይ የሚያውቀው ስለሌለ እነሱ እንስማ። ወደ አምቦ አካባቢ ያላት ከተማ ነች። የኦሮሞን ህዝብ፣ የኦሮሞን መሬት ዘረፋ ነው እየተከናወነ ያለው። በሰላማዊ መንገድ ነው የተጠየቀው። ይሄ ህዝቡ ያልተወያዩበትን ማስተር ፕላን ወደ ኢምፕሊሜንቴሽኑ ለምንድን ነው የሚትሄዱት? መጀመሪያው ህዝቡን አወያዩ ተብሎ ነበረ። ከዛ ይሄንን ሁሉ አልፎ ሰላም በሰላም ይሰል ተማሪ ወጥቶ ሲጠይቅ መንግሥት ሌላ እርምጃ መውሰድ ጀመረ። የእሱ እርምጃ ደግሞ እንደሚታወቀው የሚያውቀው እሱ አፈሙዝና ጠመንጃ ብቻ ነው። በሱ መልሱን መመለስ ጀምር። ህዝቡ አንድ ላይ እናልቃለን ብሎ እንዳለ ሰላማዊ ሰልፍ ወጣ ማለት ነው። እኛ የምናውቀው የፖለቲካ እንትን ነገር ምንም የምናውቀው ነገር የለም። ይሄ እኮ የማንነት ጥያቄ ነው። ይሄ የማኖር እና ያለማኖር ጥያቄ ነው እንጂ ማንም የፖለቲካ ይሄ እዚህ ላይ እኮ ኦፒዲዮም ከኛ ጋር እኮ ሰላማዊ ሰልፍ የወጡ ብዙዎቹ አሉ። ይሄ ፖለቲካ በፖለቲካ እኮ ምንም አንድም አንድም ሰው በፖለቲካ የተሳተፈበት እንትን የለም። ይሄ ፖለቲካ ጥያቄ አይደለም እኮ ቡራዩ ላይ ቡራዩ ትምህርት ቤት የሚባል አለ። ስሙ ነው ኦሮሚያ አዲስ አበባ በመለጠጥ አይደለም፣ ወደ ኦሮሚያ በመለጠጥ ሳይሆን የሚያገናኝ ብኖር ኖሮ አብሮ ማደግ ይችላሉ እንጂ እንደዚህ የኦሮሚያ አርሶ አደሮች ያፈናቀሉት እነሱ ከዚህ ተነሱ እያሉ ለሕንድ ባለሀብት ለሱዳን ባለሀብት ለተለያየ ውጭ ሀገር ባለሀብት እየሰጡ አይደለም እድገት የሚመጣ ማለት ነው። የራሱን በራሱ ይችላል በራሱ ሪሶርስ በራሱን ማደግ ትችላለች። ሰው ሰላማዊ ሰልፍ ሲወጣ ሰው እስኪብሪቶን ይዞ ወረቀት ይዞ ሲወጣ እነሱ ደግሞ ታንኪን ይዞ ተማሪ ላይ የገዛ ዜጋ ላይ እንትን መከፈፍ ምንም በጣም በጣም ሼም የሆነና በጣም በታሪክም በምንም የሚያስጠይቅ ጉዳይ ነው። ጉዳይ የኦሮሞ ሕዝብ ብቻ አርግም ማለት የለብን። የኢትዮጵያ ሕዝብ ነው። ሰላም የኦሮሞ ሰላም ሲኖር ሁሉም ሰላም ይኖራል። ስለዚህ የኦሮሞ መሬት የአማራ መሬት ነው፣ ሶማሌያ መሬት ነው፣ የብሔር ብሔረሰቦች መሬት ነው። አሁንም የኖሩ ያለ እነዚህ ሰላም ሲኖሩ ነው ሰላም ሲኖራቸው ነው መኖር ያለበት ማለት ነው። ከኛ ጋር እኛ አሁንም ከአማራ ጋም ከቴ ከትግራይ ጋም ከሶማሌ ጋም ከምንም ጋር ምንም የብሔር ግጭት የለም። የእኛ ጥያቄ የመፍታችን ጥያቄ ነው። የእኛ ጥያቄ የአንድን አይደንቲቲ ጥያቄ ነው የማንነት ጥያቄ ነው እንጂ ከአማራ ጋር መጣላት አይደለም። እኛ የዛሬ ሶስት መቶ አመት ወር የዛሬ የዛሬ መቶ ሀያ አንስተን እያወራን ነው። ደግሞ ከእነሱ ጋር መጣላትም አንፈልግም። አብረን ተጋብቶ ነው ያለውን አብረን ጋደኛ ነው አብረን የኖረን ነው። አሁንም ወደፊት እኖራለን ከማንም ጋር ማለት ነው። ከተለያዩ የኦሮሚያ ከተሞች ወጣቶች የሰጧቸውን አስተያየቶች ነው የሰማነው። እናንተም አስተያየቶቻችሁን አሁኑኑ አድርሱን በፌስቡክ እና በትዊተር ቪኦአ አማሃሪክ ላይ። በነገራችሁ ላይ በርካታ ተከታታዮቻችን ናቸው ወደ አስራ ስምንት ሺህ የሚጠጉ በዚህ ጉዳይ ላይ ሲወያዩ የዋሉት። የስቱዲዮ እንግዳችን ጀዋር መሀመድ ሲራጅም ጥያቄ ለሱ ማቅረብ የምትፈልጉ ካላችሁ አሁኑኑ በፌስቡክ ጻፏቸው፣ እኛም ጥያቄዎቹ እናደርሳለን። አሁን በኢትዮጵያ መንግስትና ተቃዋሚዎች የተሰጡ መግለጫዎችን እናሰማችሁ። የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ለቪኦኤ እንዲህ ብለዋል። ከእለት ዕለት የኃይል እርምጃው በጣም እየከፋ ነው የሄደ ያለው። ሰላማዊ ዜጎች እየታሰሩ ነው፣ እየተደበደቡ ነው። እስካሁን ድረስ በዚህ በኃይል እርምጃ ከአርባ በላይ ሰዎች ተገድለዋል። በምዕራብ ሸዋ ውስጥ በግንደበረት በጀልዱ በጊንጪ አካባቢ አስጎሪ አምቦ ወለጋ ውስጥ ጊዳሚ፣ በኢሉባቦር ጨዋቃ አካባቢ ደምቢ ዶሎ፣ ቀለም ወለጋ ውስጥ በእነኝህ ቦታዎች ላይ ሰላማዊ ሰልፍ ሲካሄድ የሀይል እርምጃዎች ተወስደዋል። እንግዲህ የሞቱት ሰዎች ቁጥር በየቀኑ እየጨመረ እየሄደ ነው ያለው። መንግስት ኃላፊነት በተሞላው መንገድ ይሄን ነገር ወደ ጠረጴዛ ዙሪያ አምጥቶ ለመወያየት ፈቃደኛ አልሆነም። ይሄ ዋናው ምክንያት ነው። እንደሚገባኝ ከሆነ ያው የሀይል እርምጃ ብቻ በመውሰድ ችግሮች ሊፈቱ ይችላሉ ወደሚል አይነት አዝማሚያ ነው እየሄደ ያለው። ይሄ ደግሞ ጥሩ አካሄድ አይደለም። የኦሮሚያ ክልል ፕሬዚዳንት ሞክታር ከድር የሚከተለው መግለጫ ሰጥተዋል፣ እናሰማችሁ። በተለይ ግልጽነት ከመፍጠር አኳያ በዚህ ዙሪያ የተሻለ ስራ መስራት ይቻል እንደነበረ እና በዚህ ዙሪያ መዘግየት እንዳለና ይሄ ደግሞ ለሌሎች የጥፋት ኃይሎች በዚህ ደረጃ ሆን ብለው የዚህን ጉዳይ ዓላማ አጣመው ለማቅረብ እድል የሰጣቸው መሆኑን በግልጽ አስቀምጠናል። የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ ማስተርፕላን ተግባራዊ መደረግን ተከትሎ በአብዛኛው የኦሮሚያ ክልል ከአንድ ዓመት ተኩል በኋላ ያገረሻው ተቃውሞ በዛሬ ዕለት ምን ይመስላል? የሚለውን በተመለከተ ጽዮን ግርማ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊን አቶ በቀለ ነጋን አነጋግራ የሚከተለውን ዘገባ ሰርታለች። ከአራት ሳምንታት በፊት ግን ምዕራብ ሸዋ ዞን በዶንዲ ወረዳ የሚገኘው ጭሊ ሞደን ለግለሰብ መሸጡን በመግለጽ በዚሁ ወረዳ ለሚገኘው ግንጪ ትምህርት ቤት ለካቢኔ አባላት ተከፋፍለውታል። ማስተር ፕላኑን ባይጸድቅ የከተሞች ማሻሻያ አዋጅ በሚል በጨፌ የኦሮሚያ በኩል ሌላ አዋጅ ጸድቋል በሚል የተነሳው ተቃውሞ ከአንድ ዓመት ተኩል በላይ የተዳፈነውን እንደገና ቀስቅሶታል። ተቃውሞም እየተዛመተ ሄዶ በአብዛኛው በኦሮሚያ ክልል ከተሞች በሚገኙ ዩኒቨርሲቲዎች ወረዳዎችና ቀበሌ ቀጥሏል። በዚህም መንግስት የሞተው አምስት ሰው ብቻ ነው ሲል በዛሬው ዕለት መግለጫ የሰጠው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሟቾቹን በስም ጠቅሶ ሰላሳ ሁለት ሰው መገደሉን ገልጿል። ጉዳዩን በቅርብ እየተከታተሉ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ በበኩላቸው እስከ ትላንት ድረስ የአርባ ሰው ህይወት ማለፉን ገልጸዋል። ዛሬስ ዛሬም ያው የተቃውሞ ሰልፉ እንደቀጠለ ነው። በኦሮሚያ ውስጥ በደምቢ ዶሎ አንድ ሰው ሞቷል። ምዕራብ ሸዋ ደንዲ ወረዳ ጋሌሳ የሚባል ቀበሌ ሶስት ሰው ሕይወት አልፏል። ቅልጡ ካራ የሚባል ምዕራብ ወለጋ ውስጥ ሰው ሕይወት አልፏል። ሜታ ሮቢ ትልቅ የሆነ ተቃውሞ ነው። ጊምቢ አካባቢ መቀነጆ የሚባል አካባቢ ሰልፍ አለ። አወዳይ አረርጌው ደቡብ ምዕራብ ሸዋ ውስጥ ደግሞ አመያ የሚባል አካባቢ አለ። ምዕራብ ወለጋ ሀይራ፣ በእነኛ አካባቢዎች እንግዲህ የተቃውሞ ሰልፉ ጥያቄው መካሄዱንና በመንግስት በኩልም የኃይል እርምጃው እንደቀጠለ ነው። ሰዎች ሕይወት አልፏል። ዛሬ ከፖሊሶችም በኩል አንድ ወታደሮች አንዱ ለሰዎች ሞቷል ነው የሚባለው ስልጡ ካራና ግንቢ ውስጥ እንግዲህ ከህዝቡ በኩል ደግሞ ወደ ስምንት ዘጠኝ የሚሆኑ ሰዎች በዛሬ ቆን ሞተዋል። አቶ በቀላ አያይዘው ተቃውሞቹ በአንዳንድ አካባቢዎች ተደጋግመው እንደሚነሱና በአንዳንድ አካባቢዎች ደግሞ አዲስ እንደሚቀሰቀሱ ይናገራሉ። ቀድሞው የነበሩ አንዳንድ አካባቢዎች ላይ ቅልቅል ነው፣ በረደም ለማለት አያስችልም። ለምሳሌ ትላንት መንዲ ላይ ብዙ ህዝብ ወጥቶ ነበር። ዛሬ ደግሞ ወታደሮች እየዞሩ ህዝቡን እየደበደቡ ነው። ህዝቡ በሰላም ጥያቄውን ሲያቀርብ በማግስቱ ወታደር እየተጠራ የድብደባ በጥይት ተኩሶ የመምታት ነገር እየተፈጠረ ነው ያለው አንዳንድ ቦታ ተደጋግሞ ነው የሚካሄደው። አሁን ለምሳሌ ቅልጡ ካረ ድግግሞች ነው መንዲ ሶስተኛ ጊዜ ነው ሌሎችም እንደዚሁ። በዛሬ ሁለት የወታደር ህይወት አልፏል መባሉን እንደሰሙ የገለጹት አቶ በቀለ የሟቾቹን ሰዎች ቁጥር የሚናገሩት ስማቸው እንዳላቸውና ና የተቀበሩበት ቦታና የቀብሩም ሁኔታ ማስረጃ እንዳላቸው በመግለጽ የዚህ ወታደር ህይወት ያለፈውን በሰልፉ ላይ የተገደለ ወጣት ቀብር ላይ መሆኑን መስማታቸውን ተናግረዋል ግንቢ አካባቢ ላይ ቀብር ሲደረግ ነው አንድ ወታደር የተገደለው። በህዝቡ ኢንፎርሜሽኑ አለኝ። ቀብር ሲቀብሩም እንግዲህ የተናደደ ቤተሰብ ስላለ ከፊቱ ያለው ነገር ላይ አደጋ ማድረሱ ምሬቱን፣ ብሶቱን መግለጹ የማይቀር ነው እ እንደዚህ አይነት አልፎ አልፎ የሚከሰቱ የብቀላ እርምጃዎች ይኖራሉ። ግን ቀብሩ እየተካሄደ ነው። እኛ ስማቸዋለን እ ዝርዝር ስማቸዋለን ዝርዝር ስማቸዋለን። ህዝቡ ተጨባጭ ነው እየነገረን ያለው እንግዲህ ። ቪኦኤ ሁኔታዎችን ለማረጋገጥ ከፈለገ የራሱን ሰዎች እዚህ ያሉ ትልኮ ማጣራት ይችላል። የሰላማዊ ሰልፈኞቹ ጥያቄ ዛሬም አልተቀየረም ይላሉ አቶ በቀለ። ጥያቄያቸው የዴሞክራሲ የሰብአዊ መብት ጥያቄ ነው። እያድመጣችሁት እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔርና በመስተዋት አድርገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰከላ አሜሪካ ራ ጋቢና ቪኦኤ አድማጮቻችን የጋቢና ጉዞአችን ይቀጥላል። በነገራችሁ ላይ በመካከለኛ ሞገድ አዲስ የ30 ደቂቃ ስርጭት የዛሬው ዝግጅት ካለፋችሁ በ1431 ታገኙናላችሁ። አሁን ከኢትዮጵያ መንግስት እንስማ። የኮሚኒኬሽንስ ጉዳዮች ሚኒስትር ጌታቸው ረዳን ከአንድ ሰዓት በፊት አነጋግሬያቸው ነበር። እስካሁን በአንዳንድ አካባቢ በተለይ በሁለት የኦሮሚያ ዞኖች ከአዲስ አበባ እና ፊንፊነ ዙሪያ የተቀናጀ ፕላን ጋር በተያያዘ የተነሱ ጥያቄዎችን ምክንያት ሲያደረጉ በብዛት የአንደኛ ደረጃ እና የሁለተኛ ደረጃ ትምህርት ቤት ተማሪዎች ያሉባቸው ሰልፎች ተካሂደው ነበረ። በእነዚህ ሰልፎች ላርጅሊ ሰላማዊ ሆኖ የቀጠሉበት ሁኔታ ነበረ። አብዛኛው ጥያቄዎቹም ከግልጽነት አለመኖር ጋር ተያይዘው የተነሱም በመሆናቸው ብዙዎቹ ምላሽ መሰጠት ሲጀምር ተማሪዎችም ወደ ትምህርት ገበታቸው የተመለሱበት ሁኔታ ነበረ። ከዛ በላይ ይህንን ከግልጽነት ጋር በተያያዘ የተነሳን ጥያቄ አስታከው ከዚህ ጋር በፍጹም ግንኙነት የሌለው ዓላማ ማራመድ የሚፈልጉ ወገኖች አጋጣሚ ተጠቅመው አንዳንድ ቦታዎች ላይ ከፍተኛ ሁከት የተሞላበት እንቅስቃሴ ለማድረግ ሞክረው ነበር። ከዚህ ጋር በተያያዘ ተቋማትን ማፈራረስ፣ ከዓላማቸው ጋር አብሮ የማይሄዱ ሰዎችን አታክ የማድረግ ከምንም ነገር በላይ ግን ሁከትና ብጥብጥን ማዕከል ያደረገ እንቅስቃሴ መደረግ ስለተጀመረ ከጸጥታ ኃይሎች ጋር በነበረ ትንቅንቅ የጸጥታ ኃይሎችንም ጭምር ትጥቅ ለማስፈታት በሚደረግ ጥረትም የተነሳ መንግስት በሚያውቀው እስከ አምስት ሰዎች የሞቱበት ሁኔታ ተከስቶ ነበረ። አሁን ግን ይህ ሆኖ ብዙ አካባቢዎች ላይ የተነሱት ሌጂትሜት የሆኑ የሕዝብ ጥያቄዎችንም ጭምር አድረስ ማድረግ አለብን በሚል በክልሉ መንግስት እና በገዢው ፓርቲ እንቅስቃሴዎች ከተደረጉና በበርካታ አካባቢዎችም ከህዝቡ ጋር ውይይቶች መደረግ በመጀመራቸው ምክንያት ፕሮቴስት የሚባለው በሚፈለገው ጥርቀትና ስፋት መቀጠል አለመቻሉን የተገነዘቡት ወገኖች ተቃውሞውን ኢቨን በሁከት የተሞላ የተቃውሞውን ባህሪ በመሰረቱ በመቀየር ሁለት አካባቢዎች ላይ ደንበበረት አካባቢና በተወሰነም ጀልዱ አካባቢ በጦር መሳሪያም ጭምር የታገዘ ወደ ለየለት የአካባቢው የስራ ኃላፊዎችን መግደል የመንግስት እና የህዝብ ተቋማትን ማፈራረስ፣ ማቃጠል፣ ሞዴል አርሶ አደሮችንም በጥይት መምታት፣ መግደል ጭምር የታከለበት ሰፊ እንቅስቃሴ በእነዚህ አካባቢዎች ማድረግ ተጀመረ፣ ባለፉት ሶስት አራት ቀናት። ስለዚህ የጸጥታ ኃይላችን ከአሁን በፊት በህብረተሰቡ ተሳታፊነት ወደ ህውከት ውስጥ የገቡ ወገኖችም ጭምር ውይይት መድረክ እንዲመለሱ ያደረገው ጥረት እንደተጠበቀ ሆኖ በእነዚህ አካባቢዎች ውስጥ ግን ስፋት ያለው የሰው ልጅ ህይወትን የመቅጠፍና የመንግስትንና የህዝብ ተቋማትን ትልልቅ ፋብሪካዎችንም ጭምር ኢላማ ያደረገ እንቅስቃሴ መደረግ በመጀመሩ ያንን ለማስታገስ የሚያስችል እርምጃ መውሰድ አለብን ተብሎ ከዛ አንጻር እንቅስቃሴ በመደረግ ላይ ይገኛል። ስለዚህ እንግዲህ የሚሉት እነዚህ አምስት ሰዎች ምን ያህል ናቸው? የመንግስት ሰራተኞች የነበረው የተገደሉት አሁን አሁን በምንልህ ደረጃ እንዳልኩ ስፋት ባለው ጥቅላይ የተመሰረተ እንቅስቃሴ ባለፉት አራት አምስት ቀናት በመደረጉ ምክንያት እስካሁን ዝርዝር መረጃው ባይኖረኝም ቢያንስ ትናንት በትናንት ናውሎች ብቻ ከአራት በላይ የፖሊስ አባላት እጅግ አሰቃቂ በሆነ ሁኔታ በታጠቁ ጋንጎች፣ በታጠቁ አመፀኞች ህይወታቸው አልፏል። ትናንት ነው የሆነው። የት አሁ ግን ደብረት አካባቢ የተፈጠረ ነገር ነው አካባቢዎች እንደዚሁ የገበሬ ማሳዎችን ማቃጠል፣ ሞዴል አርሶአደሮች ላይ ያነጣጠረ እርምጃ መውሰድ እንደዚህ ሁሉ የተሰሩ ስለሆነ አሁን ዝርዝር ቁጥር ላይ የተመሰረተ መረጃ የለኝም። ይ ስለ ዝርዝር ከተነጋገርን የተቃዋሚው ፓርቲ መድረክ የሰላሳ ሁለት ሰዎችን ሙሉ ስም ዝርዝር ከነ መኖሪያ አድራሻቸው ይፋ አድርጓል። የኦሮሞ ፌዴራሊስት ኮንግረስ ደግሞ ከአርባ በላይ ሰዎች ተገድለዋል ይላል። ስለዚህ ቁጥር ቁጥርን በሚመለከት ግንዛቤ ያላቸው ሰዎች ምናልባት በተግባሩ ላይ በቀጥታ ተሳትፎ የነበሩ ሰዎች ስለሆኑ ሊሆኑ ይችላል። በእኛ በኩል አሁንም ቢሆን የማረጋጋት ስራው እንደቀጠለ ነው። ከማንኛውም ወገን የተጎዳውን ሰው ቁጥር በትክክል የመለየቱ ስራ ገና የሚቀርብ የሚሆነው በስተ መጨረሻ በእርግጥ ችግሩን ለመፍታት መንግስት ማህበረሰቡን ለማወያየት እቅድ እንዳለው ገልጻቸዋል። ዝርዝር እቅድ አላችሁ? ዝርዝር እቅድ ብቻ ሳይሆን አሁን ኦልሬዲ እኮ በመሬት ላይ ውይይት ይደረግባቸው ያሉ ውይይት ኮ ያለ። በነገራችን ላይ የተማሪዎቹ ፕሮሰስ በጀመረበት ፍጥነት እና ስፋት ልክ አይደለም። አሁን ተሰባስቦ እንዳልኩ ከኦሮሚያ አስራ ስምንት ዞኖች ውስጥ በእነዚህ ሁለት ዞኖች አካባቢ ጥቂት በሚባሉ ከተሞች ብቻ ታጥሮ የቀረበት ሁኔታ ነው ያለው። ግን ይሄ ሁኔታ ምናልባት በውይይት ምክንያት መፈታት መጀመሩ ከጀምሮ የማሰሩ ፕላኑ ጥያቄ አደናገሪያ እንጂ ትክክለኛ ኢሹ ስላልነበረ ያያሰጋቸው እነኚህ ወገኖች የታጠቀ ኃይልም ጭምር በማሰባሰብ ወደ ላይ የለት ብጥ ለመግባት የሚያስችል ስራ እየሰሩ ነው ያሉት። እነማን ናቸው? ስለዚህ ያንን አቮይድ ለማድረግ እነማን ናቸው? አሁን የጠራሻቸው ፓርቲዎች ሳይቀር በዚህ ጉዳይ ውስጥ ቀጥታ ተሳትፏላቸው። ሁሉም የፓርቲ አባላት በዚህ ጉዳይ ላይ ተመሳሳይ መድረክንና ኦፌኮ ነው ኦፌኮ ከውጭ ከሚላክለትም ትእዛዝ ይሁን ከምንም ጋር በተነሳ ኦፌኮ በእንደዚህ አይነቱ ሁከት እንቅስቃሴ ውስጥ ዋነኛ ተዋናይ ከሚባሉት ውስጥ ነው፣ ግን ብቻውን አይደለም። የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ እየሰጡንን መግለጫ በድረገጻችን ቪኦኤ ኒውስ ዶት ኮም ገብታችሁ መከታተል ትችላላችሁ። ከምሽቱ በሶስት ሰዓት ላይም ከተጨማሪ ውይይት ጋር ይዘናቸው የምንቀርብ ይሆናል። አሁን በቀጥታ ከስቱዲዮ እንግዳችን እንሰማለን። አድማጮቻችን ጥያቄ ለመጠየቅ በቀጥታ እንድትሳተፉ አስቀድመን ጋብዘናል። አሁንም እንጋብዛለን። አት አትቪዮ ያማሐሪክ ላይ በፌስቡክ እና በትዊተር ጀዋር መሐመድ ሲራጅ መስመር ላይ ነው። በል ጀዋር፣ እንግዲህ በዚች አሪፍ ታክሲ እናሳፍርህ። እንዴት አመሸህ ሄኖክ? አመሰግናለሁ። ለአዲሱ ፕሮግራማችሁም እንኳን ደስ አላችሁ። አመሰግናለን። ለመጀመሪያ ጊዜ ነው እንዲህ ጋቢና ስትሳፈር። ከኋላ ነበር መሰለኝ የሚተሳፈረው ድሮ ድሮ ብዙ ጊዜ ማ ከኋላ ነበር ምንጠለጥለ መልካም እንግዲህ የተፈጠረው ሁኔታ አስቀድመን ሰምተናል። ምክንያቶቹንም ከተለያዩ አካላት ሰምተናል። በዋነኝነት የሚነሳው የኦሮሚያ የአዲስ አበባ ማስተር ፕላን ነውና ምንድን ነው እዚህ ይዘት ውስጥ ተቃውሞ የቀሰቀሰው? እንግዲህ ይሄ ማስተር ፕላን ወደ ሰላሳ ሰባት የሚሆኑ በአዲስ አበባ ዙሪያ ያሉ ከተሞችን፣ ወረዳዎችን የሚያጠቃልል ማስተር ፕላን ነው። በቢያንስ አንድ ወደ ሁለት ሚሊዮን የሚሆኑ አባወራዎችን ያፈናቅላል። ወደ ከስድስት ከስምንት ሚሊዮን የሚሆኑ ሰዎችን ከእርሻ መሬታቸው ያስነሳል እና ይሄ ለዛ ህዝብ ከፍተኛ ጉዳት ከመሆኑ የተነሳ ገና ከመምጣቱ ተቃውሞ ተቀሰቀሰ። ኢንፋክት ተቃውሞ የተቀሰቀሰው ከሆዴድ ውስጥ ነበረ። የሆዴድ ስራ አስፈሳሚ አባላት እና መሀንዲሶቹ ይሄ ነገር ከፍተኛ አደጋ አለው የሚል ተቃውሞ ጀመሩ። የዛሬ ሁለት አመት አካባቢ ያ ተቃውሞ ወደ ተማሪው ደረሰ እና ተማሪው እንደ ትዝ እንደሚለስ በሜይ ሁለት ሺህ አስራ አራት ሰልፍ አድርጎ ወደ ሰባ ስምንት የሚሆኑ ሰዎች ተገደሉ። ከዛ በኋላ ይሄ ነገር በውይይት መፈታት አለበት የሚል ለሀገር ሽማግሌዎች ሄደ። ገዢው ፓርቲ በውይይቱ ላይ ስምምነት አልተቻለም። ትዝ እንደሚልህ አቶ አባይ ፀሐዬ ልክ አስገብጠናችሁ ስራ ላይ እናውላለን የሚል መፈክር ካደረጉ በኋላ ጉዳዩ እየተፋፋመ ሄደ። አሁን በቅርቡ ደግሞ ጭልሞ የሚባል አንድ ደን አለ ሸዋ ውስጥ ያንን ደን ለኢንቨስትመንት ይሰጡታል። በዚህ ጊዜ እዚያ አካባቢ ያለው ህዝብ ቁጣ ጀምሮ ተነሳ። ያ ከማስተር ፕላኑ ጋር ተያይዞ እንግዲህ በአሁኑ ወቅት በስፋት ብዙ ሰልፎች ተካሂደዋል። እስካሁን ከአንድ መቶ ሀምሳ ሶስት የተለያዩ ከተሞች፣ ቀበሌዎች እና ትምህርት ቤቶች ውስጥ የተቃውሞ ትዕይንት ተደርጓል። ጃዋር እንግዲህ ዝርዝሩንም ስንዘግበው የቆየነው ጉዳይ ስለሆነ ነው። በቀጥታ ከአድማጮች ጋር የምትወያይበትና ጥያቄዎች የምትወስድበት መድረክ አራት ኪሎ ፒያሳ እኔ አማራ ነኝ፣ ኢትዮጵያዊ ነኝ። የኦሮሞን ህዝብ ጥያቄ መቶ በመቶ ደግፋለሁ። የመብት ጥያቄ ነው። ልማቱ ለህዝብ ከሆነ ለምን ለህዝቡ ህዝቡ ያለውን አያዳምጡም ብሏል። ሌላኛው ብርሃኔ ማርቆስ ነው። ችግሩ እኮ መሬታቸውን በአነስተኛ ዋጋ ሽጠው ነገ መውደቂያቸው የት ነው? ነገ አንድ ባለ ሀብት መሬቱም በሊዝ ይገዛዋል። የነሱ ጣፋንታ በመሬታቸው በዘበኝነት መቀጠር ነው ይላል። ሌላም ትንሽ አንተን ሸንቆጥ የሚያደርግ ያው ጋቢና፣ ሁሉንም ነው የምታስተናግደው። አንተንም በብዙ ቆብ አምጥተናል። ኦስማን ሀሰን አቶ ጃዋር እውነት ለዚህ ምስኪን ሀገር ጦርነት መፍትሄ ነው ወይ? ይላል። እንግዲህ ዋና ዋናዎቹን ሀሳቦች እስኪ አንሳና ከአድማጮች ጋር ተነጋገር ጃዋር። እንግዲህ ጦርነት አስፈላጊ አይደለም። ይሄ ተቃውሞ የዛሬ ሁለት ዓመትም በሰላም ነው ሲካሄድ የነበረው። እስካሁንም በሰላም ነው የተካሄደ ያለው። ቅድም ጌታቸው ረዳ ሲናገር በጀልዱ አካባቢ ጦር ተከፍቷል ነው ያለው። አይደለም፣ ጦርነት አይደለም የተከፈተው። ከአምቦና ከወሊሶ ከተለያዩ ዩኒቨርሲቲዎችና ኮሌጆች የሸሹ ተማሪዎች ወደ ቤተሰቦቻቸው ገቡ። እዚህ አካባቢ ጦሩ ተከትሎ ቤታቸው እየገባ ወደ መግደል ሲገባ እዛ አካባቢ ያለው ገበሬ በመንገድ የመዝጋት ስራ ጀመረ ወታደሩ አልፎ ወደ ቀበሌዎች እንዳይገባ። በዚህ ጊዜ በተነሱ ግጭቶች በምንሽሮች እና በዲሞትፎሮች የተወሰኑ ገበሬዎች ተታክሾ ሊሆን ይችላል። ግን አብዛኛው እስካሁን እንደምታየው በየዩኒቨርሲቲ በየቦታው እስከ እንደምታየው ይህ ትግል በሰላም እየተካሄደ ነው ያለው። ወደፊትም በሰላም ነው መቀጠል ያለበት። መንግስት ግን ሀይል እየተጠቀመ እየሄደ በቀጠለ ቁጥር ይሄ ነገር ወደ አስከፊ የሆነ በመንግስትና በህዝብ መካከል አስከፊ የሆነ ግጭት ሊፈጥር እንደሚችል እያየነው ነው። ለዚህ መፍትሄ አሁንም ነገም በመንግስት እጅ ያለው መንግስት ጦሩን ወደ ካምፕ መልሶ ከሽማግሌዎች ጋር ከሀገር መሪዎች ጋር ቁጭ ብሎ ተወያይቶ ይሄን ነገር መፍታት መቻል አለበት። ጃዋር እዚህ ላይ ግን አቶ ጌታቸው ረዳ ሲናገሩ ይህንን እያደረግን ነው፣ ነገር ግን የሚቆሰቁሱ የፖለቲካ ሀይሎች ከውጭ አሉ ነው ከውስጥም ከውጭም አሉ ሲሉ የነበሩት እንደ ይህንን እኮ የጀመረው ወዴድ ነው ይህንን ነገር የጀመረው ኦህዴድ ነው። በማስተር ፕላን ጉዳይ ላይ ኦህዴድ የሚል ኦነግ የሚል ኦኤሲሲ የሚል ጉዳይ የለም። የኦሮሞ ልሂቃን፣ የኦሮሞ አመራር፣ የኦሮሞ ወጣቶች፣ ገበሬዎች በአንድነት የሚቃወሙት ጉዳይ ነው። ይህንን ነገር ከአባዱላ እስከ ምራራ ጉዲና ከምራራ ጉዳይ እስከ ሌንጮ ለታ እስከ ከማል ገልቹ ያሉት በአንድ ድምፅ የተቃወሙት ነው። እና ይሄ አንድ የውጭ ሀይል የሚያደርገው ነገር አይደለም። በውስጥ ነው ደግሞ በአሁኑ ወቅት እየተሳተፈ ያለው ገበሬው ነው፣ ተማሪው ነው፣ ሰራተኛው ነው፣ ዶክተሩ ነው። ይህም በመረጃ እያሳየን ያለ ነው ጉዳይ ስለሆነ ከውጭ የሚቆሰቅሱ አይደሉም። በሽምግልና ብለው ሽማግሌዎቹን አሰባል በየል ወረዳው ነው በየወረዳው እንወያይ፣ እንደራደር ብለው ሰው ሽማግሌዎችን ሲያቀርብ እነኛን ሽማግሌዎች ሲያስቡ ነው ነገሮች እንደገና እየገነፈሉ የሄዱት ይሄ ነው። እናመሰግናለን ጀዋር። ወደ በኋላ ጊዜ ካለ እናመጣሃለን። አሁን በዋሽንግተን ዲሲ የተካሄደ የተቃውሞ ሰልፍ ነበረ፤ እሱን እናሰማችሁ። Stopp! Stopp! Flyktning! Flyktning! መንግስት ገበሬዎችን እያፈናቀሉ ነው። ስለዚህ እንዳያፈናቀሉ ብለን ነው ዛሬ አሜሪካን መንግስት እንዲተባበርልኝ የመጣ ማለት ነው። ኢትዮጵያ ሕጻናት እየተገደሉ ስለሆነ ይሄ ግድያ ይቁም፣ የሰው መብት ይከበር። ሰው የመኖር ተፈጥሮ አድጎ የኖረበት የተወለደበት አገር መብቱ ተከብሮ እንዲኖር ጥያቄ እያቀረብን ነው ያለ ነው። ይህንን ደግሞ የዓለም መንግስታትም ሆኑ የአሜሪካ መንግስት ዝም ብሎ የለበትም ቅርቡ ፌስቡክ ላይ የማያየው ነገር በጣም አዘናኝ ነገሮች ስለሆነ በጣም ሕጻኖች ተማሪዎች እያለቁ ነው። ለምን የሚሰማቸውን ስሜት ስለተናገሩ ከገቨርንመንቱ ጋር ስላለ ማለት ነው። እና እነሱ ስፖርት ለማድረግ ነው። እኔም በወንድሞቼ ኦሮሞዎች ተማሪዎች ላይ ኢትዮጵያ መንግስት እያደረገ ያለውን ግድያዎች። ወንድሞች የወንድሞቼን ሀዘን ለመካፈል ና ይህ መንግስት እኔ በቅርብ ጊዜ ነው የመጣሁት እያደረገ ያለውን ለመቃወም ነው። አድማጮቻችን፣ ዛሬ የጀመርነው ውይይት በፌስቡክ ና በትዊተር ይቀጥላል። ጃዋርም ጥያቄዎቻችሁን በፌስቡክ ና በትዊተር ይመልሳል። አብራችሁን ስላመሻችሁ እናመሰግናለን። ጋቢና ቪኦኤ ሄኖክ ሰማግዜር ና መስታወት አድራጋው ነኝ። በፌስቡክ ዮርዳኖስ ዮርዲ ሰላም ነው፣ ግጭት አያስፈልገንም ብላ ጽፋልናለች። አሁንልክት እንደምድመው ታዲያ። አዎ እውነት ነው። በዚህ እንደምድመዋለን። መልካም አዳር፣ መልካም ምሽት። This program has come to you from the Voice of America, Washington.